የጉራጌ ዞን ዋና ከተማ በሆነችው በወልቂጤ ከሳምንት በፊት የተጀመረው አድማ እያበቃ ቢሆንም የታሰሩ አለመፈታታቸውን ጥያቄዎችም አለመመለሳቸውን ነዋሪዎች ገልጸዋል። እንኳን በፊቶቹ ሊፈቱ እኛም እየተፈለግን ነው ብሏል። ከሶስት ወር በፊት የተቋቋመው የልማት ኮሚቴ ስብሰባ የሆነ ወጣት የክልሉ መንግስት በሰጠው ምላሽ የታሰሩት በደረቅ ወንጀል የተሳተፉ ናቸው ነው የሚለው። የሞተው ወጣት አንድ መሆኑን በመግለጽም ጉዳዩ እየተጣራ እንደሆነ አስታውቋል። ነዋሪዎቹ የሟቾቹ ቁጥር ሁለት እንደሆነ ነው የሚገልጹት። እስክንድር ፍሬው ተከታዩን ዘገባ ልኳል። ልክ የዛሬ ሳምንት ነው በደቡብ ክልል የጉራጌ ዞን ዋና ከተማ በሆነችው ወልቂጤ የስራ ማቆምና እቤት ውስጥ የመቀመጥ አድማ የተጀመረው። አድማው በተጀመረ በሁለተኛው ቀን ወደ አደባባይ ሰልፍ ተቀይሮም ሁለት ወጣቶች መሞታቸውን ሌሎች ደግሞ መቁሰላቸውን የአይን እማኞች ገልጸዋል። የክልሉ መንግስት የሞተው አንድ ሰው ብቻ እንደሆነ ይናገራል። የአድማውና የተቃውሞው ምክንያት የልማትና የመልካም አስተዳደር ችግሮች መሆናቸውንም ነዋሪዎቹ ጠቁመዋል። በተለይም ከሶስት ዓመታት በፊት የመሠረት ድንጋይ የተጣለለት የአንድ እጅግ ዘመናዊ ሆስፒታል ግንባታ አለመጠናቀቅ ዋነኛ ምክንያት መሆኑን ያስረዱት ለዚሁ ሆስፒታል በወልቂጤ አዲስ ክፍለ ከተማ ዜሮ አንድ ቀበሌ በቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ የመሰረት ድንጋይ ቢቀመጥም እነሆ እስከዛሬ እየተጓተተ መሆኑን ይናገራሉ። ለሶስት ቀናት የተጠራው አድማ ለአንድ ሳምንት የቀጠለው በሁለቱ ወጣቶች መሞትና በሌሎቹም መታሰር ምክንያት እንደሆነ ስማቸው እንዲገለጽ ያልፈቀዱ የአይን እማኝ ይገልጸዋል። የታሰሩ በ እስካሁን ድረስ ሰሞኑን ፖሊስ ጣቢያ ወደ ሃያ ምናምን ነበሩ። ከዛ በግ መጀመሪያ ቀን ሩቡና ሙ የተያዙት ወደ ጦላይ አካባቢ ሄደዋል የሚባል መረጃ እርግጠኛ አይደላችሁም ግን ምናምን ልጆች አሉ። ተፈታም የሚባል ነገር አለ ግን ውስጥ ልጆች ተፈተዋል። የልማት ጥያቄውን ለማስተባበር የተቋቋመው ኮሚቴ ሰብሳቢ የሆነው ወጣት እንደሚለውም ችግሩን በአገር ሽማግሌዎች በኩል ለመፍታት የተደረገው ሙከራም እስካሁን አልተሳካም። እናም እንኳን የታሰሩ ወጣቶች ሊፈቱ እኛንም ለማሰር ጥረት እየተደረገ ነው ሲል ተናግሯል። ከትናንትና ወደ የጉራጌ አጠቃላይ አባቶች ስብሰባ ነበረ። ወልቅጤዎስ ነው የተካሄደው አዎ የጉራጌ አባቶች አጠቃላይ ስብሰባ ተደረገና ምንድን ነው ብሎ ያስፈረመው አምስት የአቋም መግለጫ አወጣ። ከአምስት የአቋም መግለጫ ውስጥ አንደኛው ሆቴል ቤቶችና ንግድ ተቋማቶች ሲከፈቱ የሚል ነበረ። ሌላው ደግሞ አስቸኳይ ጊዜው አዋጅ ጋር በተያያዙ የሆኑ ይሆንና አምስተኛው ያወጣው ደግሞ ምንድን ነው የወጣቱ ኮሚቴ አስተባባሪ የወጣቱ የልማት አስተባባሪ ኮሚቴው እርምጃ ይወሰድበት መመታት አለበት ከፍተኛ የሆነ እርምጃ በተገኙበት የገቡበት ገብተን እናጠቃቸዋለን የሚል ነው መልዕክት ያስተላልፈው የሚገርም ነገር ይህንን ሳያውቁ አስፈርሟቸው ከዛ መጨረሻ ላይ የከተማ ነዋሪ ወላጅ አባቶች ደግሞ ይገቡና ከጉራጌ አጠቃላይ ከወረዳዎች ለመጡ አባቶች ማለት ነው፣ ጉዳዩ እንደዚህ አይደለም፣ እናንተ እንደምታስቡት አይደለም። ልጆቹ ምንም አላ ወጣት ኮሚቴ የተባሉት ወጣቶች የህዝቡን ድምፅ እንጂ ያስተጋቡት የራሳቸው ድምፅ ያስተጋቡት ነገር የለም። ይሄ ትግል የህዝብ እንጂ የኮሚቴው አይደለም፣ የሚል ነገር ለአባቶች፣ በመሀል ክፍፍል ይፈጠራል። እዛው በመሀል ይህንን ክፍፍል ሲፈጠር የጉራጌ አባቶች በዚህ ሰዓት ላይ ተነስተው እኛ ጉዳዩ እንደዚህ አልመሰለንም ነበረ ስለዚህ ከተራት ይላሉ። ከተራት አሉ። ምን ማለት ነው? ባህላችን ከተራት ማለት አንተ ምንም ነገር እንዳትሰራ፣ አንተ ምንም ነገር እንዳትሰራ። ስለዚህ እኛ ጉዳዩን አጣርተን እልባት እስክንሰጥ ድረስ ማንም ሰው ምንም ነገር እንዳይሰራ ብሎ በመሀላ መያዝ ማለት ነው በእኛ ባህል። ስለዚህ ከተራት ብለው ወጡ እና አመራሮቹ ደግሞ ምንድን ነው ከተራት አንቀበልም ብለው ነው ጥለው የወጡት ማለት ነው ከቤት ከአዳራሽ ማለት ነው አመራሮቹ ማለት የዞኑ አመራሮች ናቸው። የክልል አመራሮች ናቸው። አመራሮ ዳኑ ከፌዴራል አንዳንድ የጉራጌ አካባቢ ተወላጆች ሆነው በፌዴራል ስልጣን ያላቸው አመራሮች አሉ ገብተዋል። እናም እስካሁን የከተማው ነዋሪዎች ጥያቄ አለመመለሱን ለሞቱት ወጣቶች ተጠያቂ የተደረገ አለመኖሩን የታሰሩም አለመፈታታቸውን ነው ያነጋገርኳቸው ነዋሪዎች የሚያስረዱት። በዚህ ጉዳይ ላይ ምላሽ የሰጠው የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት የታሰሩት በደረቅ ወንጀል የተሳተፉ ናቸው ብሏል። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ምክትል ኃላፊ አቶ ሰሙ ይሄንን ነው በስልክ የገለጹልኝ። ለሰው ህይወት መጥፋት ምክንያት የሆኑ ብዙ ንብረቶችን ሲያወድሙ፣ ሲያቃጥሉ የነበሩ የትራንስፖርት አገልግሎት እንዲተጓጎል መኪና፣ መንገድ ሲዘጉ የነበሩ እንደዚሁም ደግሞ የሚቀሰቅሱ ይሄ ሁከት እንዲቀጥል በወረቀት ጭምር እየበተኑ ሲቀሰቅሱ የነበሩ ግለሰቦች መታሰራቸውን አውቃለሁ ነው ለእነዚህም የታሰሩ ግለሰቦች ወጣቶች ብቻ አይደሉም ከአመራር ጭምር አመራር ጭምር የተጠረጠሩ የታሰሩበት ሁኔታ ነበር። ነገር ግን ከታሰሩት አርባ ሰባት መካከል የማጣራት ስራ እየተሰራ በእንደዚህ አይነት ደረቅ ወንጀል ውስጥ ያልተሳተፉት ተለቀዋል። በአሁን ሰዓት አስራ አንድ ሰዎች ብቻ በዚህ ሁኔታ ተጠርጥረው እየታሰሩበት ታስረው ያሉበት ሁኔታ ነው ያለው። የማጣራት ሂደቱ አሁንም እንደቀጠለ ነው ያለውና ሲጣራ ወደ የሚቀርብልና ውሳኔ የሚፈጥነው የሚሆነው ሌሎቹ ግን ችግር ውስጥ ያልተካተቱ የሚለቀቁበት ሁኔታ ነው ያለው። አቶ ሰሙ ንጉስ፣ እንግዲህ እርስም እንደሚያውቁት የኢህአዴግ ስራ አስፈጻሚ ኮሚቴ ያደረገውን ስብሰባ ተከትሎ በተለያዩ መንገዶች በመንግስት ቁጥጥር ስር ውለው የነበሩ ሰዎች በአገሪቱ የተለያዩ አካባቢዎች እየተፈቱ ባሉበት ሁኔታ ውስጥ ደቡብ ውስጥ ወልቂጤ ሰዎች እየታሰሩ ያሉበት ሁኔታ ከዚህ አሁን በመንግስት በኩል እየተወሰደ ካለው እርምጃ ጋር እንዴት ይታረቃል? መንግስት የህግ የበላይነት እንዳይከበር ሳይሆን በተለያየ ሁኔታ የነበሩትን ሁኔታዎች ወደ ሰላማዊ መንገድ ለመመለስ ይህንን እርምጃ እየወሰደ የሚገኝ ነገር ግን ወልቂጤ ላይ የተከሰተው ዓይን በዓይን ፊት ለፊት የማቃጠል የመንግስት ንብረት የማውደም ሁኔታ ሲፈጠር፣ እነዚህ ወንጀሎች ደረቅ ወንጀሎች ናቸው፣ ፊት ለፊት የሚታይ እነዚህን ደግሞ ዝም ብሎ የመተው ይህ ህግ የለም ማለት ነው። ህግ የበላይነትን ለማስከበር ሲባል ህዝቡን ለማረጋጋት ሲባል የተወሰዱ እርምጃዎች መሆናቸው መታወቅ ይኖርበታል። ቅድም ከኮሚቴዎቹ የታሰረ የለም ብለውኛል አቶ ሰሙ ንጉስ። ከኮሚቴዎቹ መካከል እኔ ባለኝ መረጃ እስካሁን ድረስ ኮሚቴ ሆነው ከዋና ዋና ሲያንቀሳቅሱ ከነበሩት ኮሚቴዎች መካከል እስካሁን እኔ ባለኝ መረጃ ከዞኑም አካባቢ ባገኘሁት አንድም የታሰረ ሰው የለም ከኮሚቴዎቹ መካከል። ነገር ግን እየተፈለግን ነው ይላል የኮሚቴው ሊቀመንበር። እኛ እንድንታሰርም መመሪያ ተላልፏል፣ እየተፈለግን ነው ይላል እስካሁን እኔ ባለኝ መረጃ በዚህ ላይ የተለየ ነገር የለም። ስለዚህ ኮሚቴዎቹ ወልቂጤ ውስጥ ልክ እንደነበረው የልማት ጥያቄውን እያነሱ መንቀሳቀስ ይችላሉ። የሚደርስባቸው ችግር የለም። ለምሳሌ ልማት ጥያቄ በየትኛውም ደረጃ ይነሳል። መንግስት እነዚህ ጥያቄዎች ለየደረጃ ፕሮግራም ይዞ እቅድ ይዞ ለመመለስ በሚችለው አቅም መሰረት ጥረት ያደርጋል። በአንዳንድ ሁኔታ ግን እነዚህ ጥያቄዎች ምን ላይ ሳያገኙ በሚቆዩበት ጊዜ የህዝብን የሚያስቆጣ ነገር ሊነሳ እንደሚችል በተለያየ አካባቢ የሚታየው ነው። እነዚህም ጥያቄዎች ግን ሰላማዊ በሆነ መንገድ ማቅረብ እየተቻለ ልማትን የሚጠይቅ ሰው መልሶ ልማትን ማጥፋት የለበትም የሚል እምነት አለባቸ። የመጨረሻ ጥያቄ ያቀርባሉ። አቶ ሰሙ ንጉስ፣ ለምሳሌ ቅድም እርስዎ እርግጥ ነዋሪዎቹ ሁለት ሰው ነው የተገደለው እያሉ ነው፣ እርስዎ አንድ ሰው ነው የተገደለው ብለውኛል። ተጠያቂ የሚሆን አካል አለ ወይ? ጉዳዩን በማጣራት ሂደት ላይ እንደሆኑ ተገልጾልኛል። ከዛ አካባቢ የሰው ሕይወት ጭምር በጠፋበት እንቅስቃሴ አጀማመርና በውጤቱ ላይ የክልሉ መንግስትና ያነጋገርኳቸው ነዋሪዎች የተለያየ አስተያየት መስጠታቸውን ቀጥለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።